ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንኳን ለአዲሱ 2011 ዓመተ ምህረት አደረሳችሁ አድማጮቻችን። እንኳን ከዘመን ዘመን በሰላምና በመግባባት መንፈስ አሸጋግራችሁ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም አንድ 2011 ዓ.ም ዝግጅታችን ጀመረ። ዛሬ መስከረም አንድን ዩናይትድ ስቴትስ እያሳለፈች ያለችው በሐዘንና በትካዜ መንፈስ ነው። ዛሬ ልክ የዛሬ 17 ዓመት በተፈጸመባት የሽብር ጥቃት ኒውዮርክ፣ ቨርጂኒያ እና ፔንስልቬንያ ውስጥ 3 ሺህ የሚሆኑ ልጆቿና ከሌሎችም ሀገሮች አሜሪካና አሜሪካ አውሮፕላኖች ውስጥ ተሳፍረው የነበሩ ተሳፋሪዎች ተገለውባታል። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ አስተናጋጆቻችሁ ጤና ይስጥልን ቆንጅታዬ ነኝ ሶሎሞን አባተም አብረናለን የዕለተ እንቁጣጣሽ 2011 ዓ ም ዝግጅታችን አሁን ጀመረ በኤርትራና በኢትዮጵያ ምስራቃዊ አዋሳኝ የደባይ ሲማ ቡሬና በሰሜን የሰርሐ ዛላምበሳ መገናኛ ኬላዎች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዚደንት ኢሳያስ አፈወርቂ ዛሬ ከፍተዋል። ድንበር አካባቢ የነበረው ምሽግ አፍርሰን፣ በጋራ ዳስ ጥለን፣ በጋራ አዲስ ዓመት ተቀብለናል። እንግዲህ ዓላማው ሰላም ምን ያክል ጉልበት እንዳለው ከንግግር ባለፈ በተግባር ማየት ይችላል ዛሬ ጠቅላይ ሚኒስትር አብይ አህመድ ሁለቱን መተላለፊያዎች ከከፈቱ በኋላ ቦሌ ዓለም አቀፍ አውሮፕላን ጣቢያ እንደ ደረሱ ከሰጡት መግለጫ የተቀነጨበ ነው ያሰማ ናችሁ ዘገባውን በአብይ ረስ ይዘናል። ፊት ለፊት እንተያይ ነበር። አሁን ለምሳሌ የአጎቴ ልጅ ሙቶ እየተቀበረ እያለ በአይናችን በቃ ቁመን እያነባን ነበርን። ሄደን ግን መቅበር አልቻልንም። ከዛላምበሳ ነዋሪዎች አንዱ አቶ ዮናስ ፍሳሐዬ የዚህም ዘገባ በአብይ ርዕስ ተካቷል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በመግቢያው እንደሰማችሁት በኤርትራና በኢትዮጵያ ምስራቃዊ አዋሳኝ የደባይ ሲማ ቡሬና በሰሜን የሰርሃ ዛላንበሳን የመገናኛ ኬላዎች የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚደንት ኢሳያስ አፈወርቂ በዛሬ ሁለት ከፍተዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ስለዚህ ታሪካዊ ክንዋኔ በትዊተር ባወጡት መግለጫ ፕሬዚደንት ኢሳያስ አፈወርቂ፣ ጠቅላይ ሚኒስትር አብይ አህመድ ባካሄዷቸው ስነ የድንበር ማቋረጫ ኬላዎቹ መከፈታቸውን ተናግረዋል። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ኃላፊ አቶ ፍጹም አረጋም ኢትዮጵያ አዲሱን 2011 ዓ ም ህረትን በተቀበለችበት በዛሬ ዕለት በተከናወኑት የድንበር ኬላዎች መከፈት ስነ ስርዓቶች ጠቅላይ ሚኒስትር አብይ ና ፕሬዚደንት ኢሳይያስ ጎን ለጎን ሲራመዱ የሚያሳዩ ፎቶዎችን በትዊተር ገጻቸው ላይ አውጥተዋል። በኢትዮጵያና ኤርትራ ድንበር ዛላንበሳ አካባቢ የሁለቱ ሀገሮች ህዝቦች አዲስ ዓመትን በጋራ ያከበሩ ሲሆን ለ20 ዓመታት ተለያይተው የቆዩ ቤተሰቦች ተገናኝተዋል። በበዓሉ ላይ ከሁለቱም ሀገሮች በሺዎች የተቆጠሩ ሰዎች መገኘታቸው ተገልጸዋል። የዛሬ 17 ዓመት መስከረም 1994 ዓ ም በኒውዮርክ ቨርጂኒያና ፔንስልቬንያ ላይ ጥቃት አድርሰው ወደ 3000 ሰው የሚጠጋ ሰው የተገደለበት የመስከረም አንድ የዝክር ስነ ስርዓት ዛሬ እየተከናወነ ይገኛል። ፕሬዚደንት ዶናልድ ትራምፕና ምክትል ፕሬዚደንት ማይክ ፔንስ በተለያዩ ስፍራዎች እየተከናወኑ ባሉ የዝክር ስርዓቶች ላይም እየተገኙ ናቸው። ከዋሽንግተን ዲሲ ወጣ ብሎ በሚገኘው ፔንታገን ዛሬ በተካሄደው የመታሰቢያ ስነ ስርዓት ላይ ምክትል ፕሬዚደንት ማይክ ፔንስ እና የመከላከያ ሚኒስትሩ ጂም ማቲስ ተገኝተዋል። ኒውዮርክ ውስጥም ሁለቱ መንታ ሕንፃዎች ቆሞ በነበሩበት ግራውንድ ዜሮ ተብሎ በተጠራው ስፍራ በተካሄደው የመታሰቢያ ስነ ስርዓት ላይ በሽብር ጥቃቱ ወቅት የተገደሉ ሰዎች ስሞች በትካዜ በታጀበ መንፈስ ተነበዋል። ፕሬዚደንት ዶናልድ ትራምፕ በተገኙበት ሻንክስቪል ፔንሲልቬንያ በሚገኘው የመታሰቢያ አውድ ላይ ሰይጣናዊ አድራጎቶች ሲሉ የጠሯቸው ጥቃቶች የአሜሪካን መንፈስ ወይም ለነጻነት ያላትን ቁርጠኝነት አልሰበሩትም፣ አይበግሩትም ብለዋል። ዘገባ ይኖረናል። ወደኋላ ኬንያ በህገ ወጥ በሀገሯ የሚኖሩ የውጭ ዜጎች ላይ ያደረገች ያለውን አሰሳ እንደምትቀጥል አስታውቃለች። የኬንያ የአገር ውስጥ ጉዳይ ቢሮ ኃላፊ ፍሬድ ማትያንጊ በኬንያ የሚገኝ ማናቸውም የውጭ ዜጋ ተገቢ የመኖሪያ ፈቃድ ከሌለው ወደ ሀገሩ እንዲመለስ ይደረጋል ብለዋል። ገልሞ ዳዊት ተጨማሪ ልኳል። የኬንያ ኢሚግሬሽን አሀዝ እንደሚያሳየው በኬንያ ከመቶ ሺህ በላይ የውጭ ዜጎች ይኖራሉ ከነዚህ ግን ህጋዊ የመኖሪያና የስራ ፍቃድ ያላቸው 34000 ብቻ ናቸው። ይህን ተከትሎ የአገሪቱ መንግስት ካለፈው ግንቦት ወር አንስተው የውጭ ዜጎች የስራ ፍቃድ ፍተሻ የጀመረ ሲሆን በኬንያ ከሚኖሩ 34000 የውጭ ዜጎች 180 የሚሆኑት የመኖሪያና የስራ ፈቃዳቸውን አስፈትሸዋል። የኬንያ ኬንያ ሀገር ውስጥ ጉዳይ ከሀገሩ ፖሊስ ጋር በህገወጥ በአገሩ የሚኖሩ የውጭ ዜጎችን በቁጥጥር ስር ማዋል ላይ ይገኛል። ባለፈው ሰኔ አጋማሽ በህገ ወጥ በኬንያ ንግድ ስራ ላይ ተሰማርተው የነበሩ 41 የውጭ ዜጎች ወደ ሀገራቸው እንዲመለሱ የተደረገ ሲሆን አሁንም ባለፈው ነሐሴ ወር መጨረሻ 29 የውጭ ዜጎች ተይዘው ከኬንያ ተባረዋል። ስለ የውጭ ዜጎች የስራ ፍቃድ ፍተሻ ትላንት መግለጫ የሰጡት የኬንያ ሀገር ውስጥ ጉዳይ ቢሮ ኃላፊ ፍሬድ መትያንጊ ኬንያ በህገ ወጥ በሀገሯ የሚኖሩትን የውጭ ዜጎች ላይ የምታደርገውን ዘመቻ እንደምትቀጥል ተናግረዋል። አሁን ኬንያ ሜሩ የሚባል ቦታ ብትሄድ ከመካከለኛው ምሥራቅ የመጡ ብዙ ሰዎችን ታገኛለህ። ስትጠይቃቸው በንግድ ሥራ ላይ ተሰማርተው እንዳሉ ነው የሚነግሩህ። የሥራ ፈቃድ እንዳላቸው ስትጠይቃቸው ደግሞ ምንም የላቸውም። እንዴት ነው አንድ ሰው በሌላ አገር ውስጥ ያለምንም ፈቃድ የሚሠራው የሚኖረው? ስለዚህ የውጭ ዜጎች ፈቃድ እንዳላቸው መፈተሻችንን ግልጽ ማድረግ እፈልጋለሁ። ይሄ እየወሰድን ያለነው እርምጃ የሚቀጥር ነው የሚሆነው ወደ ኋላ የምንለው ምንም ነገር የለም። ይህንንም በኢሚግሬሽን የሥራ ኃላፊዎች በኩል ግልጽ አድርገናል። የሥራ ፈቃድ ፍተሻውን ተከትሎ የኬንያ ኢሚግሬሽን እንዳሳወቀው ከአሁን በኋላ ወደ ኬንያ ለሥራ ጉዳይ የሚመጡ ማናቸውም የውጭ ዜጎች የሥራ ፈቃዳቸውን እንዲሁም ቪዛቸውን በሀገራቸው ሆነው እንዲከታተሉ ውሳኔ አስተላልፈዋል። ከኬንያ አገር ውስጥ ጉዳይ ቢሮ የተገኘ መረጃ እንደሚያሳየው በቅርቡ ከኬንያ የተባረሩ የውጭ ዜጎች የመካከለኛው ምሥራቅና የሩቅ ምሥራቅ እስያ ሀገሮች ዜጎች ናቸው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞን፣ ለዘገባው አመሰግናለሁ። በቅርቡ በሜዲቴራንያን ባህር ሊቢያ ጠረፍ ላይ ከአንድ መቶ በላይ ፍልሰተኞች ተሳፍረውባት የነበረች የጎማ ጀልባ ተገልብጣ ሁሉም መሞታቸው ተገለጠ። ድንበር የለሽ ሐኪሞች የሚባለው ቡድን እንዳስታወቀው በዚህ የአውሮፓውያን ወር በመስከረም ወይም በሴፕቴምበር መጀመሪያ ላይ በደረሰው አደጋ የሞቱት ፍልሰተኞች የሱዳን፣ ግብፅ፣ ሊቢያ፣ ማሊ፣ አልጄሪያና ካሜሩን ዜጎች ናቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሚወስዷቸው ውሳኔዎች አሰጣጣቸውና አስተዳደራቸውን አስመልክቶ የተጻፈ አዲስ መጽሐፍ ዛሬ ሽያጭ ላይ ውሏል። መርማሪ ጋዜጠኛ ባብ ውድወርድ የጻፈውና እጅግ ከፍተኛ ትኩረት ካገኙ መጽሐፍት ዝርዝር ውስጥ የገባው ፊር ትራምፕ ኢን ዋይት ሀውስ የተባለው መጽሐፍ አንድ ዓመት ከስምንት ወር በሆነው የፕሬዚደንት ዶናልድ ትራምፕ የተመሰቃቀለ አስተዳደር ላይ እጅግ የሰላ ሂስ ያቀረበ ነው። የቀደሙ ሰባት አስተዳደሮችን የተመለከቱ መጽሐፍት የጻፈው ጋዜጠኛ ባብ ውድዎርድ ከ50 ዓመታት ገደማ በፊት የዋሽንግተን ፖስት ጋዜጣ ሪፖርተር ሳለ በዋይት ሀውስ አስተዳደር ምግባረ ብልሹ ተግባር ዙሪያ ባቀረባቸው መርማሪ ዘገባዎች ስመጥርነትን ያተረፈ ነው። ዘገባዎቹ ፕሬዝደንት ሪች ሪቻርድ ኒክሰን ስልጣን እንዲለቁ አስተዋጽኦ ማድረጋቸው አይዘነጋም። ባቡድ ወርድ ለኤንቢሲ ቴሌቪዥን በሰጠው ቃለ መጠይቅ እንደ ፕሬዚደንት ትራምፕ በዚህ ደረጃ ካለ እውነታ የራቀ ፕሬዚደንት አይቼ አላውቅም ማለቱ ተጠቅሷል። ፕሬዚደንት ትራምፕ መጽሐፉን ፌዝ ሲሉ ነቅፈውታል። እንደ ተለመደው በእኔ ላይ የተነጣጠረ ጥቃት ነው ሲሉም አጣጥለዋል። መጽሐፉ ከወዲሁ አማዞን ላይ በሽያጭ ቁጥር አንደኛ ሆኗል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ከባድ ዝናብ የያዘ እጅግ አደገኛ የውቅያኖስ ማዕበል ሀሪኬን ፍሎረንስ ተብሎ ተጠርቷል። አደጋ ውስጥ ትገኛለች። በምስራቃዊ የአትላንቲክ ውቅያኖስ ዳርቻው አካባቢ በሶስት ግዛቶቿ ላይ ከባድ ጉዳት ሊያስከትል የሚችል ማዕበል ወይም ሀሪኬን እንደሆነ የአየር ሁኔታ ተንባዮች እያስጠነቀቁ ነው ተብሏል። አጠር አጠር ላሉት ዜናዎች ቆንጅት የሄጉ የዓለም አቀፍ የወንጀል ፍርድ ቤት አይሲሲ ዩናይትድ ስቴትስ ጦር ሰራዊትና የስለላ አባላቷ አፍጋኒስታን ውስጥ የጦርነት ወንጀል ፈጽመዋል በተባለው ውንጀራ ዙሪያ ምርመራ ቢያካሂድ በምንም አይነት አንተባበርም ስትል ዩናይትድ ስቴትስ አስታውቃለች። የብሔራዊ ጸጥታ አማካሪ ጆን ቦልተን ዋሽንግተን ውስጥ ለወግ አጥባቂው ፌዴራሊስት ሶሳይቲ የተባለው ድርጅት ጉባኤ ላይ ባሰሙት ንግግር ዓለም አቀፉ ፍርድ ቤት በአሜሪካውያንም ሆነ ፍርድ ቤቱን ያቋቋመውን ውል ፈጽሞ ያልፈረሙ ሌሎች ሀገሮች ሕዝቦች ላይ የመዳኘት ምንም አይነት ስልጣን የለውም ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መስከረም 1 2011 ዓመተ ምህረት ምሽት ፕሮግራም ነው። ህዝብን ማዕከል ያደረገ ትስስር በመፍጠር የሀገሪቱን የኢኮኖሚ አቅም መገንባት እንደሚቻል አንድ የኢኮኖሚ ባለሙያ ጥቆማ አቅርበዋል። ኢትዮጵያ ብዙ ጊዜ ስንናገር ኢትዮጵያ ሞዛይክ ናት እንላለን። ሞዛይክ ማለት ብዙ ስብጥር ህዝብ ያለበት ማለት ነው። ይሄ እንቁ ነው ለእኔ። ጉራጌ፣ ወላይታ፣ አማራ፣ ትግሬ ኦሮሞ፣ ሶማሌ ብርቅ ነው። ብርቅ ህዝብ ነው። ያነ በነገራችን ላይ ዶክተር አክሎግ ቢራራ ናቸው። በንግድና ምጣኔ ሀብት ክፍለ ጊዜ ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ በኤርትራና በኢትዮጵያ ምስራቃዊ አዋሳኝ የደባይ ሲማ ቡሬና በሰሜን በሰሜን የሰርሃ ዛላምበሳን የመገናኛ ኬላዎች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ ዛሬ ከፍተዋል። ጠቅላይ ሚኒስትር አብይ አህመድ ሁለቱም መተላለፊያዎች ከከፈቱ በኋላ ቦሌ ዓለም አቀፍ አውሮፕላን ጣቢያ እንደደረሱ መግለጫ ሰጥተዋል። ዘገባውን ጽዮን ግርማ ታቀርበዋለች። ከሥነ ሥርዓቱ መልስ ዛሬ በቦሌ ዓለም አቀፍ አውሮፕላን ጣቢያ ለጋዜጠኞች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ከፍተኛ ስሜት የተቀላቀለበት መሆኑን ገልጸዋል። የእኛና የኤርትራ ሰራዊት ተቃቅፎ የጨፈሩበት ያለቀሱበት፣ የሁለቱ ሀገር ባንዲራ በክብር የተውለበለቡበት እጅግ በጣም ደስ የሚል ጊዜ ነበረን። እዚያ ጨርሰን ወደ ዛላምበሳ በመሄድ ዛላምበሳ አካባቢ በኤርትራ በኩል ያሉ የኤሮብ ሕዝቦች እና በኢትዮጵያ በኩል ያሉ የኤሮብ ሕዝቦች እንደዚሁም በሁለቱም በኩል ያሉት የትግራይ ሕዝቦች የኢትዮጵያና የኤርትራ ሰራዊት ሁለታችንም ባለንበት እንዲሁ ተመሳሳይ አዲሱን አመት የመቀበልና የኤብስ ትራንስፖርቱን በይፋ የመጀመር ስራ ተሰርተዋል። የሁለቱ አገሮች መሪዎች ቀደም ብሎ የዛሬውን የዘመን መለወጫ በዓል በጋራ ለማክበርና ላለፉት ሀያ ዓመታት ለይተዋቸው የቆዩትን አጥሮችንም ለማፍረስ ተስማምተው እንደነበር ጠቅላይ ሚኒስትር አብይ ጨምረው ተናግረዋል። ዛሬ ድንበር አካባቢ የነበረው ምሽግ አፍርሰን በጋራ ዳስጥለን በጋራ አዲስ ዓመት ተቀብለናል። እንግዲህ አላማው ሰላም ምን ያክል ጉልበት እንዳለው ከንግግር ባለፈ በተግባር ማየት ይችላል። ዛሬ ሕጻናት፣ አረጊቶች፣ ወታደሮች፣ አማርኛ የማይሰሙ ትግረኛ የማይሰሙ ሰዎች በደስታ ምን ያክል እንዳነቡ ስናይ ሰላምን ሰው ለምንድን ነው ጠልቶ ወደ ጦርነት የሚገባው የሚል ጥያቄ እንድናነሳ ያደርጋል። ሁለተኛው አዲስ ዓመት ስንቀበል አዲስ ተስፋ ስላለ ሰላም ሰላምና ተስፋን ደርቦ መቀበል ቀጥሎ የሚጠበቀን ስራ አጋዥ ስለሚሆን በዓሉን በጋራ ማክበር አስፈልጓል። የኢትዮጵያና የኤርትራ ወታደሮች የነበሩበት ሁኔታ እጅግ አሳዛኝ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። እጅግ የሚያሳዝን ነው። የሁለቱ ሀገር ወታደሮች ለአመታት በምሽግ ውስጥ ከፍተኛ ሙቀት ባለበት ምሽግ ውስጥ ተቀምጠዋል። ወንድሞቻችን ናቸው። እኛ አዲስ አበባ ሆነ እንደምናስበው አይደለም። በጣም ጠቁረዋል፣ በጣም ከስተዋል፣ በጣም በሚያሳዝን ሁኔታ ነው ያሉት ከእድሜያቸው በላይ አርጅተዋል። ይህ የሆነበት ዋናው ምክንያት የባንዲራ ክብር ነው። የሁለቱ ባንዲራ እኩል ሲውለበለቡ ስናይና ሁለቱን ባንዲራ ከጦርነት ውጭ ከጸብ ውጭ ከጥላቻ ውጭ በፍቅርና በሰላም እኩል እንዲ ለወለቡ ማድረግ የሚያስችል ብቃትና ሞራል እያለ በተቃርኖ የተሰራው ስራ አሳዛኝ ነው። ከሀያ ዓመታት በፊት የተካሄደው የኢትዮጵያና የኤርትራ ጦርነት እንዳይደገም ትምህርት የምንወስድበትም ነው ብለዋል ጠቅላይ ሚኒስትሩ። ድጋሚ ለጦርነት መነሳሳ መሆን የለብንም ከኤርትራ ሆን ከሶማሌ የሚሆን ከሱዳን የሚሆን እርስ በርሳችን የሚሆን ሰው ለመግደል የምንበረታ መሆን የለብንም። ልንበረታ የሚገባው እውቀታችን ጉልበታችንን ሰብሰብ አድርገን ሚራብ ህዝብ በማገዝ ነው፣ በመረዳትና ራስ በመቀየር ነው። ይሄን በሁለቱም ወገን ያሉ መሪዎች የተሳተፉ ሰዎች ያዩት ይመስለኛል። በግሌ በቀጣይ ልን ሰራ የምናስበው የሰላም የልማትና የዲሞክራሲ ስራ መሰረት እንዲይዝና ሰላምን ከፍ አድርገን እንድናስብ ከሰላም ውጭ ልማት እንደሌለ ሰላምና ልማት የሚባለው ደግሞ ለህዝብ እንደሆነ ሰላምና ልማት ስናረጋግጥ ህዝብ ተጠቃሚ የማይሆን ከሆነ ያም ማረጋገጥ ደግሞ የሚቻለው በትብብር ብቻ ነው ለመደመር ብቻ ነው። ሰላምና ልማት ለህዝብ ካልዋለ ህዝብ ደግሞ የሚጠቀምበት ነገር በትብብር ካልሆነ ማረጋገጥ አይቻልም። የኢትዮጵያ መከላከያ ሰራዊት ኤርትራን በሚያዋስነው ድንበር ላይ የነበረውን ውጥረት የተሞላው የጦርነት ስሜት አርግቦ ወደ ካምፖቹ በመሰብሰብ የሚያገግምበት ጊዜ ይሆናል ብለዋል። የኤርትራ ሰራዊትም ተመሳሳይ እርምጃ እንደሚወስድ ተናግረዋል። በተጨማሪም በኢትዮጵያ በኩል ሰራዊቱ ሙሉ በሙሉ ራሱን እስከሚያደራጅ የአካባቢውን ገበሬን በማገዝ የልማት ስራ ላይ እንደሚሳተፍ ገልጸዋል። ከዚያም የመከላከያ ሰራዊቱን ብቃት ለማሟላት እንደገና የማዋቀር እና ዘመናዊ የማድረግ ስራ እንደሚሰራም አስምረውበታል። በኢትዮጵያና ኤርትራ ድንበር ዛላንበሳ አካባቢ ላይ የሁለቱ ሀገሮች ህዝቦች አዲስ ዓመትን በጋራ አክብረዋል። ለሀያ ዓመታት ተለያይተው የነበሩ ቤተሰቦችም በዛሬ ዕለት ተገናኝተዋል። በበዓሉ ላይ በሺዎች የሚቆጠሩ የሁለቱ ሀገሮች ህዝቦች ተገኝተዋል። የመቀሌ ዘጋቢያችን ሙሉጌታ አጽብሃ የሚከተለውን ዘገባ አድርሶናል። አዲስ ዓመት 2011 በዓል ለዛላምበሳ አንበሳ አካባቢያው ህዝብ እንዳለፉት 20 ዓመታት አልነበረችም። ለ20 ዓመታት ያህል ህዝቡ ሰልችቶት የነበረውን የጥይት ድምፅና ስጋት አሁን የለም። የሰላምና የእርቅ ድምፅ ሲሰማን ያዋለው ከወንድሞቹ ከኤርትራውያን ጋር አብሮ አዲስ ዓመትን አክብሯል። የኤርትራ ፕሬዚደንት አቶ ኢሳያስ አፈወርቂም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች ከፍተኛ ባለስልጣናት በተገኙበት፣ እንዲሁም ከኤርትራ ወገን በሺዎች የሚቆጠሩ ህዝቦች መከላከያ ሰራዊትም በተገኘበት በዓሉን አክብረዋል። በበዓሉ ለመሳተፍ የመጡ የሁለቱ ሀገራት መሪዎች የኢትዮጵያና የኤርትራ ብሔራዊ መዝሙር ከተዘመረ በኋላ መልእክት ሳያስተላልፉ በመጡበት ሄሊኮፕተር ነው የተመለሱት። መሪዎቹ በኤርትራ ሰርሃ በተባለው መንደርም ሂደው ከነዋሪዎች ጋር በበዓሉም ተሳታፊ ሆኗል። ዮናስ ፍስሃዬ የዛላምበሳ ከተማ ነዋሪ ነው። ቤተሰቦቼ ሁሉም ተገናኝተናል። በጣም ደስ ይላል። ማለት በእንባ ነው የገለጽ። ናፍቆታችን፣ ፍቅራችን፣ ያው የነበረውን ሁሉም እንትን ናፍቆታችን በእንባችን ነው የገለጽ ነው አክስቴ ያገኘውኝ፣ አጎቴ እንዲሁም የአክስቴ ልጆችን፣ በጣም ብዙ ነው ያገኙኝ። አጎቴና አክስቴ አሁን እዚህ ገለባ ስለሆኑ ገለባ ደግሞ የገለባ መሬት ረግጠህ ነው ዛላንበሳ የምትገባው። ፊት ለፊት ነው ደግሞ የነሱ መጨረሻ፣ ወደ ዛላንበሳ የቀረበ ቤት የእነሱ ናቸው። እኛ ደግሞ ዛላንበሳ እስካለን ድረስ ፊት ለፊት እንተያይ ነበር። አሁን ለምሳሌ የአጎቴ ልጅ ሙቶ እየተቀበረ እያለ በአይናችን በቃ ቁመን እያነባን ነበርን። ሄደን ግን መቅበር አልቻልንም። እነሱም ደግሞ ያዩን ነበርን። እንደ እሱ አይነት ሀዘን አይቼና ሰምቼ አላቅም። ወንድም ከጎን ሲለይም እንደ እሱ አታዝንም። ምክንያቱም ቀብርም አልሄድንም፣ ኢቭን ለቁሳችን አብረን ስላላሳልፍን በጣም ስሜቱ በጣም የከፋ ነው። የሁለቱም ህዝብ እዚህ ደቡብ አካባቢ ያለው ማለት ነው፣ ድንበር ላይ ያለውን ሁሉም አስተሳሰሙ በጣም ተጎድተዋል። ከአሁን በኋላ ይህንን ሰላም መጥተውማ በቃ ከማንም በላይ መስራትም ያውቃል መስራትም ይችላል ካሁን በኋላ አብሮ በኢኮኖሚም፣ በማህበራዊ፣ በባህልም የተሳሰረ ነው። አብሮም እንደሚያድግና በጣም አስተሳሰቡም በጣም እንደሚያድግ እርግጠኛ ነኝ። ፊዮሪ ፈቃዱ የተባለች ከሰንዓፈ ኤርትራ የመጣች ደግሞ ከ24 ዓመታት በኋላ ከእናቷና ከእህት ወንድሞቿ ጋር በመገናኘቷ መደሰቷን ትገልጻለች። ከእናቴ ጋር ከወንድሞቼ እህቶቼ ጋር ነው የተገናኘሁት። ለ24 ዓመት ሙሉ ደግሞ ተለያይተን ነበር። በዚህ ኤርትራ ጉዳይ ማለት ነው። አሁን ደግሞ በሰላም ተገናኝተናል። ለሀያ ዓመታት ተለያይተው የነበሩ ቤተሰቦች ሲገናኙ በደስታ እንባ እየተራጩ ነበር። ቄስ ክፍላይ ከበደ ደግሞ የዘላንበሳ ከተማ ነዋሪ ናቸው። አዲስ አመት የእውነትም አዲስ ሆኗል ይላሉ። ችግራችን አብረን ልንፈታ እየቻል ግን፣ ማዶ ለማዶ መርዶ እንኳን ቢሆን መርዶ፣ በጀርመን፣ በአሜሪካ፣ በሳውዲ አረቢያ በሶስተኛ ሀገር ነው የሚመጣ የክልል ጅሙተዋል ወይ ሰርግ ቢሆንም በሱዳን አድርገው ነው የሚመጡ። እኛም በሱዳን ነው ከሄድን ስለዚህ፣ የዛሬው አዲስ አመት ለየት ያለ ሁለት ህዝብ ብለን ልባችን ግን አንድ ነው። በምትአምር ልትለየው የማትችል ህዝብ ነው በባህልም በቋንቋም በትውልድም። ስለዚህ ይህ ሁለት ለሃያ አመታት ተለያይቶ የነበረ ዛሬ አብረን ስንውል አመት በዓሉ ጽዋ ስንቀምስ እኔም እስከ ስራ ህጄ ከንዱስ ጋር ቁጭ ብዬ በጣም ለየት ያለ አዲስ ዓመት ነው ዛሬ። እንግዲህ የጀመርነውን ሰላም ይቀጥልልን ነው የምንለው። የኢትዮጵያ ድንበር ተሻግሬ ሰርሃ የተባለ መንደርም ሂጃሉም ህዝቡ በደስታና በፍቅር ተቃቅፎ ናፍቆቱን ሲወጣ አይቻሉም። አደቀየህ ኤርትራ የሚኖሩ አቶ ዮሐንስም ይህንንም የሰላም ሂደት ተጠናክሮ እንዲቀጥል በተስፋ ጠይቋል። በጣም ደስ ይላል። እኛም ከድሮ ጠብቆ የነበርንና መግለጫ የሌለው ደስታ ነው እና ሁለቱ ህዝብ እዚህ ተደማምሮ ሁሉም ተቃቅፎ ስታዩ በጣም ደስ ይላል እና ከዚህ በላይ የሚሰጠው መግለጫ የለኝም። መጀመሪያ ግንኙነታችን ነው። ከዛም ቀጥሎ ከዚህ የበለጠ ግንኙነት እንዲያደርግልን ባለሙሉ ተስፋ ነኝ። ይሆናል ደግሞ የበለጠ ሁሉም ይህንን ግንኙነት ጠብቆ ቆየነውና ከዚህም የበለጠ እንዲሆን ባለሙሉ ተስፋ ነኝ በጉዜ በዘላንበሳ ወደ አድግራት መስመር የኤርትራ መኪኖች፣ ከዘላንበሳ ወደ ሰንዓፈ መስመርም የኢትዮጵያ መኪኖች ሲመላለሱ አይቻሉም። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቐለም። ሙሉ ጌታን ለዘገባው አመሰግናለሁኝ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበረ። ቆንጅት አቤት። እንኳን አደረሰን፣ እንኳን አብሮ አደረሰን። ከጋዜጠኝነት መጽሐፎች በአንዱ ክፉ ዜና ጥሩ ዜና ነው የሚል አባባል አለ፣ ባድ ኒውስ ኢዝ ጉድ ኒውስ የሚል አባባል አለ። ሰሞኑን ግን በተከታታይ እያሰማን ያለናቸው ዜናዎች የተገላቢጦሹን የሚያጠናከሩልን ናቸው። ጥሩ ዜናዎች ናቸው። በጎ ዜና ጥሩ ዜና ነው። እርግጥ ነው ተከታዩም ወደዛ ይወስደናል። መጽሔት ይቀጥላል። ወደሚቀጥለው ዘገባ ስናልፍ ባህር ዳር ነው የሚወስደን። የዛሬውን የአዲስ ዓመት በዓል ምክንያት በማድረግ የባህር ዳር ከተማ ወጣቶች ደጋፊ ለሌላቸው ዘጠና አረጋውያን የቅርጫት እቃ በማደል አስበዋቸው ውለዋል። አስቴር ምስጋናው ዝርዝሮ ልካለች። ወይዘሮ ቴነት መኮንን በሰማኒያዎቹ የእድሜ ክልል ውስጥ ያሉ አዛውንት ናቸው። ሰባት ልጆች ወልደው ሰባቱ ሞተውባቸዋል ከልጆቻቸው ሞት በኋላ በዓልን እንደ በዓል አሳልፈው ታያውቁም ነበር ከቅርብ ጊዜ ወዴ ግን የባህር ዳር ከተማ ወጣቶችና ተወላጆች በሚያደርጉት ድጋፍ በዓልን ያለመከፋት እንደሚያሳልፉ ይናገራሉ የልደት እንበላለን የልደት የልደት አሁን ከትም የትንሳኤ እንበላና ደግሞ አሁን ይሄው የቅዱስ ዮሐንስ ልንበላ ነው ይሄ ሁላ ምንድን ነው? ረዳቱ ይበዛል። እናንተንም አውሎ ያግባልን፣ እናንተንም ያሰንብትልን፣ ያቆይልን። ሲያርዱ ስጋ ሀብታሙ ሲያመጡ እንዲህ አርገው እንዲህ አርገው እንዲህ አርገው ሲበሉ የነበረው እኛ ከቴም ዘልዝለን ሰቀል ሲሰሩ ሰራን፣ ሲጋግሩ ጋገርን። ምንድን ነው ይሄ በሀገር ላይ በወጣቱ ላይ ሙሀያታሌ መሀን ሴት ናቸው። በሚኖሩበት ደሳሳ ጎጆ ውስጥ ብቻቸውን ዘግተው ተቀምጠው አገኘናቸው። በአውድ ዓመቱ ይኸው ለበዓል ቅርጫ ስጋ አዘጋጅተን ነበር። እችን ቅርጫ ስጋ አምጥተን እንልወታል። እንኳን አደረሰዎት ብለን አብሮ አደረሰን። እናንተም እርጥብ ሁኑ። አሜን። በወጣችሁበት በገባችሁበት እርጥቡን ይስጣችሁ። አሜን። የመስቀል ብርሃኑ ደግሞ ያድርሳችሁ። አሜን። ለዚሁ ፕሮግራም ብሎ ከአሜሪካን ሀገር ሲያትል ድረስ የመጣው ወጣት ተፈሪ መኮንን እርዳታ በገንዘብም በአልባሳትም መስጠት ይቻል ነበር፣ ግን እርድ ፈጽሞ አንድ ላይ አረጋውያንን እንዲበሉ ማድረግ ለማህበራዊ መስተጋብር መጎልበት መልካም ስለሆነ ነው ይላል። እንግዲህ ባህላችን አዲስ አመት ሲመጣ ወይም ደግሞ እንደዚህ ፋሲካ ሲመጣ ወላጆች ሚስ የሚያደርጉት ትልቁትን ከባህላችንም አንዱ የቅርጫ የበግ እነዚህ የማህበራዊ እንትኖች ናቸው እና ይህ ደግሞ አንዱ የአብሮነታችን መግለጫ ነው እና ያንን ለማስታወስ ነው፣ ከነሱ ጋር ባህሉን ለማሳለፍ መልካምነት ለራስ ነው። አዝሮ ይከፍላል ና የሚሉት የከተማዋ ነዋሪ አቶ ተፈራ ባተ ወጣቶቹ የሚያደርጉት በጎ አድራጎት ባህል ሆኖ ቢቀጥል ምኞታቸው እንደሆነ ይናገራሉ። መጎልበት መዳበር ያለበት ስራ ነው ይሄ። አቅም የሌላቸውን መርዳት፣ ወላጆቻቸው የሞቱባቸውን ሰዎች ማገዝ እንደዚህ ይሄ በጣም ያስፈልጋል። በባህርዳር ከተማና ከተማ ና በውጭ ሀገር የሚኖሩ የከተማዋ ተወላጅ ወጣቶች ከአራት አመት በፊት ነበር ቁጥራቸው ዘጠና ለሚሆኑ አረጋውያን ስራቸውን የጀመሩት። ከዚህ በተጨማሪ በየወሩ አራት አራት መቶ ብር ድጋፍ እንደሚያደርጉላቸው ከአስተባባሪው ገለጻ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። መስከረም አንድ አሜሪካውያን በትካዜ የሚያስታውሱት በሐዘን ስሜት የሚያሳልፉት ቀን ነው። መስከረም አንድ ሺ ዘጠኝ መቶ ዘጠና አራት ዓመተ ምህረት ልክ የዛሬ አስራ ሰባት ዓመት የአልቃይዳ ሽብርተኞች ኒውዮርክ፣ ቨርጂኒያና ፔንሲልቬንያ ላይ ባደረሱት ጥቃት ወደ ሦስት ሺህ የሚጠጋ ቁጥር ያለው ሰው አልቋል። ፕሬዚደንት ዶናልድ ትራምፕ እና ምክትል ፕሬዚደንት ማይክ ፔንስ እንዲሁም ሌሎችም የመንግስቱ ባለሥልጣናት በተለያዩ ስፍራዎች እየተከናወኑ ባሉ የዝክር ሥርዓቶች ላይ እየተገኙ ናቸው። ከየቤተሰቦች ጋር ፕሬዚደንቱ ሻንክስቪል ፔንሲልቬንያ በሚገኘው የመታሰቢያ አውድ ላይ ተገኝተዋል። ሻንክስቪል በበረራ ቁጥር ዘጠና ሦስት ተመዝግቦ የነበረው የዩናይትድ አየር መንገድ አይሮፕላን ውስጥ የነበሩ አርባ ተሳፋሪዎች ከጠላፊ ሽብርተኞች ጋር ተናንቀው ከተቆጣጠሩት በኋላ የተከሰከሰባት ስፍራ ነች። ሰይጣናዊ አድራጎቶች ሲሉ ፕሬዚደንቱ የጠሯቸው ጥቃቶች የአሜሪካን መንፈስ ወይም ለነፃነት ያላትን ቁርጠኝነት አልሰበሩትም ብለዋል። እስከ ዛሬ በዘለቀው ልማድ መሠረትም ፕሬዚደንት ትራምፕ መስከረም አንድን ወይም ሴፕቴምበር አስራ አንድን የሀገር ፍቅር ቀን ሲሉ አውጀዋል። ፕሬዚደንት ትራምፕ በዚያ ለተሰበሰቡ የአርባዎቹ መንገደኞች ቤተሰቦች ሲናገሩ አብረናችሁ ነን ብለዋል። እምባዎቻችሁን ያፈሰሳችሁት እናንተ ብቻችሁን አይደለም ብለዋል ፕሬዝደንት ትራምፕ። መላይቱ ሀገር ብርቱ ሀዘናችሁን ተካፍላለች። ከያንዳንዷ እናትና ከያንዳንዱ አባት ጋር አብረን አዝነናል። ከእያንዳንዷ እህትና ከያንዳንዱ ወንድም፣ ከእያንዳንዳቸው ወንድና ሴት ልጆች ጋር መላ ሀገሪቱ አብራ አዝናለች። ይህ ሜዳ ለድፍን ዓለም የሚያስገነዝበውና የሚናገረው አሜሪካ ለክፋት አድራጎቶችና ለአምባገነናዊነት የማትበገር ሀገር መሆኗን ነው ፕሬዚደንት ትራምፕ ዛሬ እዚህ የተሰበሰብ ነው አሉ። ፕሬዚደንቱ በመቀጠል አሜሪካ አንድ ሆና ከቆመች በምድር ላይ ሊከፋፍላት የሚችል አንዳች ኃይል እንደሌለ የሚያስገነዝበንን ጊዜ የማይሽረውን እውነታ ለማስታወስ ነው ብለዋል። ፕሬዚደንት ትራምፕ በሻንክስቪሉ ሥነ ሥርዓት ላይ እሴቶቻችን ጽኑ ናቸው። ሕዝባችን ተጠናክሮ ይቀጥላል። ሀገራችን ብርቱ ነች የምንወዳቸው ወገኖቻችን ትዝታ ከቶ አይደበዝዝም ሲሉ አክለዋል በዚያው ዕለት በበረራ ቁጥር 77 ይበር የነበረ አሜሪካን አየር መንገድ አይሮፕላን በዋሽንግተን ሰዓት ከረፋዱ 3 ሰዓት ከ37 ደቂቃ ላይ የዩናይትድ ስቴትስን የመከላከያ መሥሪያ ቤት ሕንፃ ፔንታገንን መታ በአይሮፕላኑ ላይ የነበሩ ሁሉም ተሳፋሪዎች አለቁ ፔንታጎን ውስጥ ሥራ ላይ የነበሩ 125 ሰዎች ተገደሉ። የፔንታገን መታሰቢያ ድርጅት ፕሬዝዳንት ጄምስ ሌይ ቻክ ከባልደረባዬ ካርላ ባብ ጋር ሲጨዋወቱ ያንን በራሳቸው ሕይወት ውስጥ መቼም የማይሽር ያሉትን ጠባሳ ያኖረባቸውን ዕለት አስታውሰዋል። ታናሽ ወንድሜ ዴቭ በዚያ የመስከረም አንድ ጥቃት ተገድሎብኛል። የዋሽንግተን ዲሲ የግድያ መከላከል ፖሊስ ባልደረባ የነበረ የእህቴ ባል ወደ ሕንፃው ዘልቆ ገብቶ ነበርና በዚያ የቀረ ማንም ሰው ስላልነበረ ከአምስት ሰዓታት በኋላ የወጣ ሰው ካልነበረ እጅግ ለከፋው አጋጣሚ እንድንዘጋጅ ነገረን ብለዋል። የመስከረም አንዱ የመታሰቢያ ድርጅት ፕሬዚደንት ጄምስ ሌቻክ ጄምስ ሌቻክ አሁን እየመሩ ያሉትን ድርጅት ያቋቋሙት ለወንድማቸው መታሰቢያ መሆኑን ተናግረዋል። የሞቱትን መቼም አንረሳቸውም፣ በዚያች ዕለት ምን እንደተፈጠረ ሌሎችም ዘወትር እንዲያስታውሱ እንሠራለን ብለዋል። ፔንታገን ውስጥ የተሠራውን መታሰቢያ ሌቻክ እያዘዋወሩ ለካርላ አሳይተዋታል። ወንድማቸው ዴቭ ይቀመጥበት የነበረውን ወንበርና የሌሎቹንም የተገደሉት ሰዎች የተወለዱበትን ዓመተ ምህረት የሚያሳይ የጊዜ ሰሌዳና ሕንጻውን የመታው አይሮፕላን የበረረበትን መስመርና አቅጣጫ የሚያሳይ የወንበሮች አደራደር ሌላውንም የመታሰቢያውን አዘገጃጀት አዘዋውረው አስጎብኝተዋታል። ከዋሽንግተን ዲሲ ወጣ ብሎ በሚገኘው ፔንታገን ዛሬ በተካሄደው የመታሰቢያ ስነ ሥርዓት ላይ ምክትል ፕሬዚደንት ማይክ ፔንስ እና የመከላከያ ሚኒስትሩ ጂም ማቲስ ተገኝተዋል። ኒውዮርክ ውስጥም ሁለቱ መንታ ሕንፃዎች ቆሞ በነበረበት ግራውንድ ዜሮ ተብሎ በተጠራው ስፍራ በተካሄደው የከበደ የመታሰቢያ ሥነ ሥርዓት ላይ በሽብር ጥቃት ወቅት የተገደሉ ሰዎች ስሞች በትካዜ በታጀበ መንፈስ ተነበዋል። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከሰላሳ አንድ ደቂቃ ሆኗል። ዋሽንግተን ዲሲ ላይ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት እየተላለፈላችሁ ያለውን የአሜሪካ ድምፅ ራዲዮ ጣቢያ የመስከረም 1 2011 ዓ ም ዝግጅት ነው እየሰማችሁ ያላችሁት። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። እንዲሁም በፌስቡክ እና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕም በነጻ ጭናችሁ ዝግጅቶቻችንን ተከታተሉ። የምናስተናግዳችሁ ሶሎሞን አባትና ቆንጂት ታየ ነን። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጂት ከአንቺ እንጠብቃለን። በኤርትራና በኢትዮጵያ ምስራቃዊ አዋሳኝ የደባይ ሲማ ቡሬና በሰሜን የሰርሃ ዛላምበሳን የመገናኛ ኬላዎች የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚደንት ኢሳያስ አፈወርቂ በዛሬው ዕለት ከፍተዋል። በኢትዮጵያና ኤርትራ ድንበር ዛላምበሳ አካባቢ ላይም የሁለቱ ሀገሮች ህዝቦች አዲስ ዓመትን በጋራ አክብረዋል። ለ20 ዓመታት ተለያይተው የኖሩ ቤተሰቦችም በዛሬው ዕለት ተገናኝተዋል። በበዓሉ ላይ በሺዎች የሚቆጠሩ የሁለቱ ሀገሮች ህዝቦች መገኘታቸው ታውቋል። በቅርቡ ሜዲተራኒያን ባህር ሊቢያ ጠረፍ አካባቢ ከአንድ መቶ በላይ ፍልሰተኞች የተጫኑባት የጎማ ጀልባ ተገልብጣ በሙሉ ማለቃቸው ተገልጿል። ድንበር የለሽ ሐኪሞች ቡድን እንዳስታወቀው በዚህ የአውሮፓውያን መስከረም ወር መጀመሪያው ላይ በደረሰው አደጋ የሞቱት ፍልሰተኞች የሱዳን፣ የግብጽ፣ የሊቢያ፣ የማሊ፣ የአልጄሪያ ና የካሜሩን ዜጎች እንዳሉባቸው ነው የተነገረው። ኬንያ በህገ ወጥ መንገድ ሀገሯ የሚኖሩ የውጭ ሀገር ዜጎች ላይ እያደረገች ያለውን አሰሳ እንደምትቀጥል ተናግራለች። የኬንያ የሀገር ውስጥ ጉዳይ ቢሮ ኃላፊ ፍሬድ ማቲያንጊ በኬንያ የሚገኝ ማናቸውም የውጭ ዜጋ ተገቢው የመኖሪያ ፈቃድ ከሌለው ወደ ሀገሩ እንዲመለስ እናደርጋለን ብለዋል። አመሰግናለሁ ቆንጂት። አንድ ቮሃን የሚባል አሜሪካዊ ጋዜጠኛ አንድ ቁም ነገር ጽፎ ነበረ። ተስፈኛ ሰው አዲስ ዓመት መግባቱን ተስፋ ቁራጭ ደግሞ አሮጌው ዓመት ማለቁን ለማረጋገጥ አይናቸውን አፍጥጠው ያድራሉ ብሎ ነበረ። እንግዲህ አሁን አዲሱ ዓመት ላይ እንገኛለን። ማንን አይኑን አፍጥጦ እንዳደረ ለምን አይኑን አፍጥጦ እንዳደረ ለአድማጮች ስለምንስ እንደተደሰተ ስለምንስ እንደተደሰተ፣ ተስፋው ምን ነበረ? ተስፋ ያልቆረጠም ካለ ምንድነው? ተስፋ የቆረጠም ካለ ምንድን ነው ችግሩ? ወደ ተከታዩ ዝግጅታችን እናልፋለን። አሁን ንግድና ምጣኔ ሀብት ህዝብን ማዕከል ያደረገ ትስስር በመፍጠር የሀገሪቱን የኢኮኖሚ አቅም መገንባት እንደሚቻል አንድ የኢኮኖሚ ባለሙያ ጥቆማ አቅርበዋል። ባሳለፍነው ቅዳሜ ዋሽንግተን ዲሲ ውስጥ በመደመር ሀሳብ ስር የውይይት ሀሳብ ካቀረቡ ባለሙያዎች ውስጥ በዓለም ባንክ ከ30 ዓመታት በላይ በከፍተኛ አማካሪነት የሰሩት ዶክተር አክሎግ ቢራራ መደመርን መርህ ያደረገ የኢኮኖሚ መዋቅር እንዴት ይገነባል በሚል ጽሑፍ አቅርበዋል። ውይይቱን የተከታተለችው ጽዮን ግርማ ተከታዩን ዘገባ አሰናድታለች። ከአርባ ዓመታትና ከዚያ በላይ በኢትዮጵያ መንግስት ላይ በተለያየ ዘርፍ ትችትን ሲሰነዝሩ የቆዩ፣ የመንግስትን አካሄድና ፖሊሲዎች ሲቃወሙ የነበሩ ምሁራን ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ ተሰባስበው ቅዳሜ ዕለት ውይይት አካሂደው ነበር። ካደረጉት ውይይት ጎን ለጎን አብዛኞቹ ያስደሰታቸው ጉዳይ ሀሳቦቻቸውን በነፃነት በኢትዮጵያ ኤምባሲ ጣሪያ ስር ተሰባስበው ማቅረብ መቻላቸው እንደሆነም ሲናገሩ ተሰምተዋል። አንዳንዶቹ ከአርባ ዓመት በኋላ ለመጀመሪያ ጊዜ እዚህ ግቢ መጣው በማለት በግርምት ዙሪያ ገባውን እያዩ ሲናገሩም ተስተውለዋል። ብዙ ጽሁፎችም ቀርበዋል። መደመርን መርህ ያደረገ ኢኮኖሚያዊ መዋቅር እንዴት ይገነባል? መደመር በኢኮኖሚ ሕይወታችን እንዴት ይገለጻል? የሚል መነሻን ሀሳብ ይዘው ጽሁፍ ያቀረቡት ዶክተር አክሎግ ቢራራ የኢትዮጵያ የኢኮኖሚ አወቃቀር እና የኢኮኖሚ ፖሊሲ ጉዳይ ላይ የማይስማሙበትን ሀሳብ ከጠቃቀሱ በኋላ በዚህ ቤት በኢኮኖሚ ፖሊሲ ላይ ያለኝን ልዩነት አቀርባለሁ ብዬ አስቤ አላውቅም። ይህንን እድል ስላገኘው ራሱ ትልቅ ለውጥ መታየቱን ያሳያልና እድለኛ ነን እንላለሁ። በኢኮኖሚው ፖሊሲ ላይ ቀጣይ ጠንከር ያለ ውይይት እንደሚያስፈልግም ገልጸዋል። በመደመር ውስጥ በኢትዮጵያ ያሉ የሚዳሰሱና የማይዳሰሱ ጥሪቶችን ወደ ሀብት መቀየር ይቻላል ያሉበትን ቀመርም አስረድተዋል። ኢትዮጵያ ብዙ ጊዜ ስንናገር ኢትዮጵያ ሞዛይክ ናት እንላለን። ሞዛይክ ማለት ብዙ ስልት ህዝብ ያለበት ማለት ነው። ይሄ እንቁ ነው። ለእኔ ጉራጌ፣ ወላይታ፣ አማራ፣ ትግሬ፣ ኦሮሞ፣ ሶማሌ ብርቅ ነው። ብርቅ ህዝብ ነው። ያን ካፒታል ነው። በነገራችን ላይ ሰሜን ሂደን ብናየው፣ በሰሜን በኩል ትግራይን ብንወስድ ቢያንስ ቢያንስ ሁለት መቶ አብያተ ክርስቲያናት አሉ። ትግራይ ብቻ ቢያንስ ቢያንስ የአክሱም ሐውልት። ብናውቅበት ከግብፅ ፒራሚድ ያላነሰ ካፒታል ነው። ይህን ለማ ኢንዲኬት ለማድረግ ነው የምፈልገው። ሰሜን ስንሄድ ትግራይ የቱሪስት ማዕከል ሊሆን ይችላል። ግን ስፔሻላይዜሽን የሚባል ነገር አለ። በኢኮኖሚክስ በእድገት ስፔሻላይዝድ የሆነ ሚና እንዲኖረን መቀበል ይኖርብናል። ሀብታችን ነው ብለን ሁላችንም ኢትዮጵያውያን መቀበል ይኖርብናል። የአክሱም ሐውልት የሚጎበኝ አማራም ጉራጌም ወላይታም መሆን አለበት። የውጭ ቱሪስቶች ብቻ አይደሉም። መቶ አስር ሚሊዮን ህዝብ በሚባልበት ጊዜ መቶ አስር ሚሊዮን ኮንሱመር ማለት ነው። ከዚያ ውስጥ 10 በመቶ 20 በመቶ፣ የአክሱምን ሐውልት ቢጎበኝ ምን ያክል ገቢ ይገኛል? ከዚያ ጋር የተያያዙ ኢንዱስትሪዎችን እናስታውስ። በኢትዮጵያ የሚከበሩ የተለያዩ በዓላትንም አንዱ የአንዱን እየጎበኘ የስራ ዕድል መፍጠር እንደሚቻልም ጥቆማ አቅርበዋል። አሸንድዬ በትግራይ ይከበራል። አሸንድዬ በወሎ ይከበራል። በአማራ ክልል በሚባለው ይከበራል። ይህ እኮ የኢኮኖሚ አውታር ነው፣ ብናውቅበት። ጌጣጌጦች ይሰሩበታል። ሆቴሎች ይሰሩበታል። በበዓል ጊዜ ሰው እማርስበት ማለት ነው ምግብ አቅርቦት አለው። ኮምፖዚት የሆነ በጥቅሉ ነው ማየት ያለብን። ብዙ ጊዜ የምናየው ወርቅ ብቻ እንላለን፣ ወርቅ ተገኝ እንላለን። ወርቅ ኦኬ፣ ማዕድን ጥሩ ነው። ግን ይሄን ማዕድን ነው ለማለት የምፈልገው የአክሱም ሐውልት ማዕድን ነው፣ የላሊበላ ቤተ ክርስቲያናት ማዕድን ናቸው። እንደዚያ እናስበው። የፋሲል ግንብ ማዕድን ነው። እንደዚያ አናስበው። ፔትሮሊየም የለንም ብለን አንጨነቅ። ያለንን ፔትሮሊየም ኢንቬንቶሪ እናውጣለት ነው ዋናው እንትኔ አርጊመንቴ እና ከሰሜን ወደ ደቡብ በምንሄድበት ጊዜ እንቁ የሆኑ ጥሪቶች አሉን። ኢንታንጀብል የሆኑት ባህሎች አሉ። በኦሞ ሸለቆ የሚገኙ ባህሎች ህዝቦች የሚያሳዩት ባህሎች አሉ። በጋምቤላ እንቁ የሆኑ ባህሎች አሉ። በቤንሻንጉል ጉሙዝ እንቁ የሆኑ ባህሎች አሉ። እስካሁን ድረስ ያየ ነው። የብሔር አወቃቀሩ አንዱ ችግር በኢኮኖሚ ላይ የሚያመጣልኝ ምንድን ነው? እነዚህን ለመደመር አላስቻለንም። በየቦታው ኢንዱስትሪ ፓርክ መገንባት ብቻውን የስራ ዕድል ለመፍጠር በቂ ባለመሆኑ ሰላምን በማረጋገጥ ኢኮኖሚውን ማሳደግ እንደሚቻልም መክረዋል። በእያንዳንዱ ሀገር ስትሄዱ ስትጎበኙ አብዛኛውን የስራ ዕድል የሚፈጥሩት እነማን ናቸው? ትንንሽ ኢንዱስትሪዎች ናቸው። ዘጠና በመቶ የሚሆነውን እድል የሚፈጥሩት እነሱ ናቸው። ለእያንዳንዱ ሴት፣ እናት፣ እህት የሚሰሩት ኢንተርፕራይዝ ኢምፓወርድ ሆነው በአካባቢያቸው ያለውን ወደ ፈጠራ ቢለውጡት ኢትዮጵያ በጥቂት ዓመታት ትራንስፎርምድ ለመሆን የምትችልበት እድል አላት። እነዚህን ከሰሜን ወደ ደቡብ የሚታዩ የሚዳሰሱና የማይዳሰሱ ጥሪቶች በደንብ ከተጠቀምንባቸው አገራችን በፍጥነት ሌሎች አገሮች ከደረሱበት ደረጃ ላይ ልትደርስ ትችላለን። እነዚህን የሚዳሰሱና የማይዳሰሱ ጥሪቶችን ወደ ሀብት ለመቀየር መጀመሪያ ያሉትን ሀብቶች ቆጠራ አድርጎ ማወቅና መመዝገብ ያስፈልጋል ብለዋል ዶክተር አግሎግ የዳታ ባንክ ይኑረን፣ እንወቃቸው። እዚህ ያለ ነው። እያንዳንዳችን የኢትዮጵያ አምባሳደር ለመሆን እንችላለን በያለንበት እነዚህ እንወቋቸው፣ ሂዱና ጎብኟቸው ልንል እንችላለን። እንደዚያ ነው አዲቲቭ የሆነ መደመር ሊፈጠር የሚችለው እያንዳንዳችን የእድገት አምባሳደር ስንሆን ነው። ዶክተር አክሎግ ሀገር ውስጥ የሚገኙ የቱሪስት መስህብ የሆኑ ቦታዎች ተለይተው በሀገር ውስጥ የኢኮኖሚ ትስስር መፍጠር የሚቻልበትን መንገድ ከጠቆሙ በኋላ በውጭ ሀገር የሚገኙ ባለሙያዎችም ተለይተው ተቆጥረውና ተመዝግበው በሙያቸው የሚያገለግሉበትን መንገድ መፍጠር ጠቃሚ እንደሆነ ምክር ሰጥተዋል። በዕለቱ ከሕገ መንግሥት ማሻሻል እስከ ሀገር ግንባታ የተለያዩ ሀሳቦች ተነስተው ተወያይተዋል ሌሎቹን በሌላ ጊዜ እመለስባችኋለሁ ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ ጽዮንን ለዘገባው እናመሰግናለን ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ ነች። ብርሃን እንኳን አደረሰሽ። ቴክኒሽያኑ ኦድሬስ ሪጅስ እሱንም በአማርኛ እንኳን አደረሰ ብለው እንኳን አደረሰ ተርጉሚለት። የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየው ገበያው ነች። እንኳን አደረሰሽ፣ እንኳን አደረሰሽ። ሁላችሁንም እንኳን አደረሳችሁ። ሶሎሞን እንኳን አደረሰ። አበባ ሰርች ይሰጠሃለሁ። እሺ የዜናና የትንታኔ መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። አሁን የሙዚቃ እረፍት፣ የአዲስ አመት ሙዚቃ ልንጋብዝ መሰለኝ። የአዲስ አመት ሙዚቃ እስቲ ሀመል ማላባትን እንጋብዝ። እዚህ ጋ መልካም አውደ አመት ናፍቀናለች ጊዜ yes i'm a yes you're going Such. ሌሎችም እንደዚሁ አንድ ሁለት ዘፈኖችን ይዘን እንመለሳለን። ለእንቁጣጣሹ ይህ የአሜሪካ ድምጽ በአመቱ በቸር ያምጣህ ግሩም ዜማ ነው። ይህ አመልማል ዜማ ቆንጆ ነው። እናመሰግናለን። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የኮሪያ ሕዝባዊ ዲሞክራቲክ ሪፐብሊክ ወይም ሰሜን ኮሪያ የኒኩሌር ጦር መሣሪያ ፕሮግራሟን እንድታፈርስ ለማገዝ በሚደረገው ጥረት የተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት ባለፈው ዓመት ውሳኔ 2375ን ማሳለፉ ይታወቃል። ዩናይትድ ስቴትስ ይህን ውሳኔ ተግባራዊ ለማድረግ በቁርጠኝነት ተነስታለች። የጸጥታው ጥበቃ ምክር ቤት አባላትና መላው የተባበሩት መንግስታት ድርጅት አባል አገሮች ሰሜን ኮሪያ ላይ ማዕቀቡ እንዲጸና ስምምነት ላይ ደርሰዋል። ይህን ቃላቸውን ያከብራሉ ብለንም እንጠብቃለን ብለዋል የውጭ ጉዳይ ምኒስትር ማይክ ፖምፒዮ እንደ አውሮፓ አቆጣጠር ባለፈው ሐምሌ 20 ቀን ባደረጉት ንግግር ማዕቀቦች ተግባራዊ ሳይሆኑ ሲቀሩ የኒክሌር ጦር መሳሪያን የማውደም ሐሳብ በራሱ ይጠፋል። በአሁኑ ወቅት ሰሜን ኮሪያ የተባበሩት መንግስታት ድርጅት ከፈቀደላት ኮታ በላይ የነዳጅ ውጤቶችን ወደ አገሯ በገፍ እያስገባች ነው። እነዚህ ከአንድ መርከብ ወደ አንድ መርከብ የሚደረጉ ዝውውሮች ናቸው፣ በይበልጥ እየተሰራባቸው ያሉት ነው ያሉት። እንደ አውሮፓ አቆጣጠር ባለፈው ነሐሴ 21 ቀን የዩናይትድ ስቴትስ የገንዘብ ሚኒስትሯ በሁለት የሩሲያ የመርከብ ኩባንያዎች ላይ ማዕቀብ ጥሏል። እነዚህ ኩባንያዎች የተጣራ ነዳጅ ወደ ሰሜን ኮሪያና አብረው ወደሚሰሩ ስድስት ጀልባዎች ያመላልሱ የነበሩ ናቸው። ማዕቀቦቹ ባለፈው መስከረም 21 2017 እንደ አውሮፓ አቆጣጠር ከተላለፈው ውሳኔ 13 8 10 መሠረት ተፈጻሚ የሚሆኑ ናቸው። ሁለቱ ኩባንያዎች ፕሪሞሪ ማሪታይም ኃላፊነቱ የተወሰነ ማኅበር፣ ሌላው ጉድዞን ሺፒንግ ኃላፊነቱ የተወሰነ የግል ማኅበር ሲሆኑ ማዕቀብ ከተጣለባቸው ስድስት የሩሲያን ሰንደቅ ዓላማ የሚያውለበልቡ ኩባንያዎች መካከል ገዢው ኩባንያ የሰሜን ኮሪያው ታኤሶም ባንክ ነው። ይህ ባንክ ደግሞ ቀደም ሲል በዩናይትድ ስቴትስና በተባበሩት መንግሥታት ድርጅት ማዕቀብ ተደርጎበት የነበረ ነው። የሰሜን ኮሪያን ሰንደቅ ዓላማ የሚያውለበልቡና ከመርከብ ወደ መርከብ ዝውውር የሚያደርጉ የሩሲያ ወይንም የሌላ አገር ጀልባዎች በተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት ሕግ መሠረት የተከለከሉ በዩናይትድ ስቴትስ ማዕቀብም የተጣለባቸው ናቸው። ይህን በጽሑፍ ያስቀመጡት ደግሞ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሙኒቺ ናቸው። እነዚህን ውሳኔዎች ያለማክበር ሰሜን ኮሪያ የኒኩሌር ጦር መሳሪያውን በተሟላና በተረጋገጠ ሁኔታ ማውደሟ እስኪታወቅ ድረስ እንደ ጸኑ የሚቆዩ መሆናቸውን መረዳት ያስፈልጋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች፣ አሁን የጥያቄው መልስ የፕሮግራም ማሳሰቢያለን። በኢትዮጵያ ለረጅም ዓመታት ሲጠየቅ የነበረው የዲሞክራሲ ለውጥ መልካም ጅማሮ ላይ እንዳለ የፖለቲካ ገምጋሚዎች ይናገራሉ። ወደ ስልጣን ከመጣ የወራት ዕድሜ ያለው የጠቅላይ ሚኒስትር አብይ አህመድ አስተዳደር ወቅታዊ የሆኑ የህዝብ ጥያቄዎችን ወደ ስልጣን ከመጣ የወራት ዕድሜ ያለው የጠቅላይ ሚኒስትር አቢይ አህመድ አስተዳደር ወቅታዊ ለሆኑ የህዝብ ጥያቄዎች መልስ እየሰጠ ነው። ተፎካካሪ የሚላቸውን የፖለቲካ ቡድኖችም ከያሉበት ከየውጭ ሀገሩ ጋብዟል። ከአጎራባች ሀገሮች ጋርም ሰላም እየፈጠረ ነው። በኢትዮጵያ የተጀመረው ለውጥ እንዴት ሊጸና፣ ሊጎለብት ይችላል? ከፖለቲካ ድርጅቶች፣ ከመብት ተሟጋቾች፣ ከህዝብ ምን ይጠበቃል? እነዚህን ጥያቄዎች በመለስ እንዲያግዙን ሁለት የፖለቲካ መሪዎችን ጋብዘናል። የኦሮሞ ፌዴራሊስት ኮንግረስ አመራር አባል አቶ በቀለ ገርባና ቀድሞ የአንድነት ፓርቲ ምክትል ሊቀመንበር አቶ አንዱ ዓለም አራጌን ጋብዘናል። ጥያቄዎቻችሁን በ2022059942 የውስጥ መስመር 14 በኢሜል ደግሞ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም እንዲሁም በቪኦኤ አምሃሪክ ፌስቡክ ላይ አኑሩ አድርሱን፣ በድምፅም በጽሑፍም ስልክ ቁጥራችሁን በኢሜይል ብታሳውቁን ደውለን ከመልስ ሰጪዎቹ ጋር እናገናኛችኋለን። ለጥያቄው መልስ ዝግጅታችን ይቀጥላል። እንግዲህ የሰሞኑ ሀሪኬን ነው መሰለኝ፣ ጉሮሮሽን ትንሽ በአመት በዓል ምን ያስለቅሳታል? በሉ ሀይለኛ ጉንፋን በኋላ የተከተለ ነው። ደህና ተመልሰሻለሁ። ደህና ነኝ፣ ደህና ነኝ። ወደ ተከታዩ ግብዣችን እንሄድ። ለእንቁጣጣሽ ካዘጋጀ ነው አንዱን እንጋብዛችሁ። ደመረ ለገሰ ነው ከጀርባ እየሰማችሁ ያላችሁት አውደ አመት Să e greu, ce de ce-i i de de de

Ia stai în ce să de tu, le căbrei băiat să Pe

ይቀጥላል ዝግጅታችን። አዲስ ዓመት አዲስ ዓመት ይመስላል፣ እዚህም ስቱዲዮ ውስጥ። አዎ በጣም ደስ ይላል። ሁልጊዜ ሁሉም አዲስ ዓመት እንደዚህ አይነት ቢሆን ጥሩ ነው አይደለም? ቆንጀት የሆነ መመኘት ነው የሚያስፈልገው። መልካምኛው ጥሩ ነገር ያመጣል። በነገርህ ላይ ሶሎሞን እዚህ ጋር የዛሬውን አዲስ ዓመት በዓል ምክንያት በማድረግ የባህር ዳር ከተማ ወጣቶች ዘጠና ለሚሆኑ አረጋውያን የቅርጫ ስጋ በማከፋፈል አስበዋቸው ረድተዋቸው ጥሩ በዓል እንዲሆንላቸው ማድረጋቸውን አስቴር ምስጋናው ዘግባልናለች። በየአካባቢው እንዲህ አይነት በጎ አድራጎት የሚያደርጉ ወጣቶችም ሌሎችም ይኖራሉና ብታደርሱን ብናውቅ ብናሳውቅ ጥሩ ነው። አካፍሎን፣ መልካም ነው፣ መልካም መልእክት ነው። እስቲ ለባህር ዳር ወጣቶች አንድ ነገር እንጋብዝ። ከኛ እኛን መስታወት አረጋው ጋብዛናለች ከጋቢና እኛ ደግሞ ለባህር ዳር ወጣቶች ግብዣ እናድርግ። እንኳን አደረሳችሁ Him with what you

Awa der zin, wa der

እንግዲህ ዝግጅታችን ወደ መጠናቀቁ ነው። ትንሽ ጊዜ ቀርታለች፣ ከወጣትነቱ ዘለቃለች። አሁን የእኛ ፕሮግራም ማለት ነው። ለአዲስ ዓመት የሚባል ነገር አለ። ውጪ ማምሸት ሲፈቀድልህ ወጣት ነህ ማለት ነው። ውጭ ለማምሸት ስትገደድ ግን እድሜ ተገባል። በዋዜማው ማለት ነው። በዋዜማው ማለት ነው። ለአዲስ ዓመት ዋዜማ። ክቡራትና ክቡራን አድማጮች እንግዲህ ዝግጅታችን በዚሁ ተጠናቀቀ። በዋና አዘጋጇ ትዝታ በላቸውና በሌሎችም ባልደረቦች ስም በድጋሚ እንኳን አደረሳችሁ እያለን ልንሰናበት ነው። የትግርኛ ባልደረቦቻችን ተወልደና ገብረ ገብተዋል። ለእናንተም ለባልደረቦቻችን ለትግርኛ ቋንቋ አድማጮቻችን ርሁስ ሀዱሽ ዓመት እያልን እንሰናበታለን። ልክ ነው። መልካም አዲስ ዓመት ለሁላችን እንኳን አደረሰን፣ እንኳን አደረሰን። አብራችሁን ስለቆያችሁ እናመሰግናለን። ከዘሪቱ ጌታሁን ጋር እንቁጣጣሽ እያላችሁ አብራችሁ እስከ ዝግጅቱ ፍጻሜ ቆዩ። በእኛ በኩል ጤና ይስጥልን፣ ደህና